ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 11 2007 ዓ.ም ዝግጅታችን ጀመረ። ጤና ያስጥልን። እንደምናመሻችሁ እንደምናመሻችሁ የተከበራችሁ አድማጮች፣ አስተናጋጆቻችሁ ሰሎሞን አባትና ቆንጅት ታየነን። በኢትዮጵያ የኢቦላ በሽታ መመርመሪያ ላቦራቶሪ ተደራጅቷል። በቦሌ አውሮፕላን ጣቢያ ላይ ለበሽታው ምልክት ሊያሳዩ የሚችሉ ሰዎች ቀጥታ እንዳይገቡና ችግሩ እንዳይከተል ምርመራው መካሄድ ከጀመረ በጣም ቆይቷል። ለምሳሌ ቴምፕሬቸር መለካት የሚችል ተርሞስካነር አለን። ከዛ በፊት ደግሞ ይሄ በእጅ የሚያዘው በኢንፍራሬድ የሰውን ትኩሳ ሳይነካካ የሚለከዋለን። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር አመሃ ከበደን ድምፅን የሰማ ነው። ሙሉ ዘገባውን በምሽቱ አብይ ርዕስ ይዘነዋል። ኢቦላ ከተስፋፋባቸው ሀገሮች ወደ አሜሪካ ለሚገቡ መንገደኞች በልዩ ሁኔታ በተደራጁት አምስት አይሮፕላን ጣቢያዎች ብቻ እንዲስተናገዱ ወይም እንዲገቡ ተወሰነ። በሙከራ ላይ ያለ የኢቦላ ክትባት በሶስት ወር ጊዜ ውስጥ ወደ ምዕራብ አፍሪቃ እንደሚላክ የዓለም የጤና ድርጅት አስታወቀ። ደቡብ አፍሪካዊ አትሌት ኦስካር ፒስቶሪየስ አምስት ዓመት ተፈረደበት። ዋና ዋና የዓለም ዜና እናሰማችኋአሁን በምርመራ ላይ ያለው የኢቦላ ቫይረስ መከላከያ ክትባት ለአውሮፓውያን አቆጣጠር እስከ መጪው ጥር ወር ባለው ጊዜ ውስጥ ስራ ላይ ሊውል እንደሚችል የዓለም የጤና ድርጅት አስታውቋል። የድርጅቱ ረዳት ዋና ዲሬክተር ዶክተር መሪ ፖል ኬኒ ዛሬ ጄኔቫ ላይ በሰጡት መግለጫ የመከላከያ ክትባቶቹ የሰው ላይ ፍተሻዎች በአውሮፓ በዩናይትድ ስቴትስና በአፍሪካ እየተካሄዱ ወይም ደግሞ ለመካሄድ የታቀዱባቸው ሁኔታዎች መኖራቸውን አስረድተዋል በእነዚህ ፍተሻዎች ክትባቶቹ በሰው ላይ የሚያመጡት አደጋ እንደማይኖር ከተረጋገጠ በመጪው ጥር ወር ወደ ምዕራብ አፍሪካ በብዙ አስር ሺዎች የሚቆጠሩ ክትባቶች ተወስደው ፍተሻው እንደሚጀምር አብራርተዋል ክትባቶቹ መሰራጨት በስፋት የሚጀምሩት መቼ እንደሆነ ግን ባለስልጣኗ በ ግልጽ የተናገሩት ነገር የለም። ይህ በዚህ እንዳለ ስፔን ውስጥ ለኢቦላ ቫይረስ ተጋልጠው የነበሩት ረዳት ነርስ ሁለት ዙር ምርመራ ተደርጎላቸው ከቫይረሱ ነጻ መሆናቸውን የሀገሪቱ የጤና ባለስልጣናት አስታውቀዋል። ቴሬሳ ሮሜሮ ራሞስ ባለፈው ወር መጨረሻ ለቫይረሱ መጋለጣቸው ከታወቀበት ጊዜ ጀምሮ ሆስፒታል ተኝተው ሲታከሙ መክረማቸው ይታወሳል። በሽታው በከባዱ በተስፋፋባቸው የምዕራብ አፍሪካ ሀገሮች በላይቤሪያ፣ ሴራሊዮን እና ጊኒ ከአራት ሺ አምስት መቶ የሚበልጡ ሰዎች መግደሉ የሚታወቅ ነው። የኢቦላ ወረርሽኝ ከበረታባቸው የምዕራብ አፍሪካ ሀገሮች ከጊኒ፣ ላይቤሪያና ሴራ ሊዮን ወደ ዩናይትድ ስቴትስ የሚጓዙ መንገደኞች በሙሉ በተጠናከረ መንገድ ምርመራ ለማካሄድ በተዘጋጁት አይሮፕላን ጣቢያዎት በኩል ብቻ እንዲገቡ እንደሚደረግ የሀገር ውስጥ ደህንነት ሚኒስቴር መመሪያ አውጥቷል። የኒውዮርኩ ጆን ኤፍ ኬኔዲ አይሮፕላን ጣቢያ የተጠናከረውን የመንገደኞች ምርመራ ከ11 ቀናት በፊት በማካሄድ የመጀመሪያው ሲሆን የተቀሩት የኒውጀርሲው ኒዋርክ፣ ከዋሽንግተን ወጣ ብሎ የሚገኘው ዳላስ፣ የአትላንታው ሃርትፊልድና የቺካጎ ኦሄር ባለፈው ሳምንት የተጠናከረውን የመንገደኞች ምርመራ ጀምረዋል። የሀገር ደህንነት ሚኒስትሩ ጄ ጆንሰን በሰጡት ቃል አሜሪካውያንን ከቫይረሱ ለመጠበቅ ተጨማሪ ቁጥጥር፣ ምርመራና ሌሎችም የጥንቃቄ እርምጃዎች ያስፈልጉ እንደሆን ባለስልጣናት በቀጣይነት እየገመገሙ ናቸው ብለዋል። በአውሮፕላን ጣቢያዎቹ ላይ ከሚወሰዱት የፍተሻ እርምጃዎች መንገደኞቹን አሜሪካ ከመግባታቸው አስቀድሞ ትኩሳት መለካት አንዱ ነው። ባለፈው ሚያዝያ በናይጄሪያ ጽንፈኞች የታገቱትን ከሁለት መቶ የሚበልጡ ተማሪ ልጃገረዶች እንዲለቀቁ በዛሬው እለት ሊጀመር ነው ተብሎ የነበረው ድርድር አልተጀመረም። ይሁን እንጂ የናይጄሪያ መንግስትና ልጆቹን ያገተው ቦኮ ሀራም ቻድ ላይ ለሚያደርጉት ድርድር እየተሰናዱ መሆናቸውን የሚጠቁሙ ፍንጮች አሉ ተብሏል። ከናይጄሪያ ትላልቅ ጋዜጦች አንዱ የሆነው ዲስ ዴይ የተባለው በወጣው መግለጫ ባወጣው ዘገባ የፌዴራሉ መንግስት ተደራዳሪ ቡድን ወደ ቻዷ ዋና ከተማ ወደ እንጃሚና ተጉዟል ብሏል። ይህ በዚህ እንዳለ የጽንፈኛው ቡድን መሪ ነኝ የሚለው ዳን ላዲ አህማዶ ለቪኦኤ የሀውሳ ቋንቋ አገልግሎት በሰጠው ቃል ንግግሩ የሚጀመርበትን ወቅት ወደ ቻድ ተጉዤ እጠብቃለሁ ማለቱ ታውቋል። የናይጀሪያ ፕሬዚደንት ዋና አማካሪ ሀሳን ቱኩር ለቪኦኤ ሲናገሩ ቀድሞ ነገር ለዛሬ የታቀደ ስብሰባ አልነበረም ነው ያሉት። ሌላው አማካሪ ዲዮን አኩፔ የሚባሉት ናቸው። ዛሬ ይጀመራል ሲሉ ያስታወቁት በሀገሪቱ በስተሰሜን ምስራቅ በሳምንቱ መጨረሻ በርካታ ሰዎች የተገደለባቸው ጥቃቶች ቢፈጸሙም የናይጄሪያው መንግስት ባለፈው አርብ ከቦኮ ሀራም ጋር የደረሰውን የተኩስ አቁም ውል እንዳከበረ ነው ያለው። መንግስቱ የተፈጸሙትን ጥቃቶች አንዳንዶቹን ያደረሱ ከቦኮ ሀራም ያፈነገጡ ሰዎች ናቸው ሲል፣ አማዱ በበኩሉ የሁዱን የዳምቦዋ ከተማን ጥቃት ያደረሱ የታጠቁ ወሮበሎች ናቸው ብሏል። ባለፈው የአውሮፓ ዓመት ፕሪቶሪያ፣ ደቡብ አፍሪካ በሚገኘው መኖሪያ ቤት ውስጥ ፍቅረኛውን በገደለው አትሌት ኦስካር ፒስቶሪየስ ላይ አንዲት የደቡብ አፍሪካ ዳኛ ፍርድ ሰጥተዋል። የተራዘመው የፍርድ ሂደት በተቋጨበት በዛሬው የፍርድ ቤት ውሎ ላይ የተገኘችው ባልደረባችን አኒታ ፓውል ዘግባለች። ሰሎሞን ክፍሌ ያቀርበዋል። አትሌት ኦስካር ፒስቶሪየስ ፍቅረኛውን ሪቫ ስቲንካምፕን በመግደሉ በትንሹ ከአምስት ዓመት እስከ አስር ወራት በሚደርስ ቅጣት በእስር ቤት ሊቆይ ይችላል። ይህም በፍርዱ ሂደት መጓተት ቀድሞውኑ የተከፋፈለውን የሕዝብ ሐሳብ ይበልጥ ሊያሰፋ እንደሚችል ይገመታል። ዳኛዋ ቶኮዚሌ ማሲፓ ከዚህ ውሳኔ ላይ እንዴት እንደ ደረሱ ለማስረዳት ከአንድ ሰዓት በላይ ወስዶባቸዋል። ዳኛ ማሲፓ ክሱ በግድያ ወንጀል ተጠያቂ ያደርገዋል ሲሉ ባለፈው ወር በፒስቶሪየስ ላይ ውሳኔ ሰጥተው እንደነበር ይታወሳል። ይህ ብይን ለማቿ ቤተሰብና ሌሎች ጉዳዩ ለሚመለከታቸው ወገኖች አንድ አይነት እልባት አስገኝቶ ወደ ዕለት ተዕለት ተግባራቸው እንዲሰማሩ ያደርጋል የሚል ተስፋ አለኝ። በወንጀሉ ድርጊቱን በፈጸመውና በማህበረሰቡ ፍላጎት መካከል እጅግ አሳሳቢ የሆነ ሚዛን የመጠበቅ ጉዳይ አለ። የመጨረሻው ብይን እጅግ የከበደ ወይም በጣም የተለሳለሰ እንዳይሆን ሚና የተጫወተውም ይኸው ሚዛን የመጠበቅ ጉዳይ ነው። ሁለት እግሮቹን ያጣው የአካል ጉዳተኛ በሰው ሰራሽ እግሮች በኦሎምፒክስ ውድድሮች ተሳትፎ በማጠናቀቅ የመጀመሪያው ሰው ከሆነ በኋላ ዓለም አቀፍ እውቅና ያገኘው ኦስካር ፒስቶሪዮስ ፍርዱን ከተቀበለ በኋላ ወደ ማረፊያ ቤት በአፋጣኝ ተወስዷል። የሦስት ወራት ፍቅረኛዬን ሪቫስቲን ካምፕን በስህተት ተኩሼ የገደልኳት የሌሊት ሌባ የገባ መስሎኝ ለሕይወቴ በመፍራት ነው ሲል ተከራክሯል ፒስቶሪስ። ኦስካር ፒስቶሪስ በደቡብ አፍሪካ ሕግ መሠረት በትንሹ አንድ ስድስተኛውን የቅጣት ጊዜ ማለትም አስር ወራት መፈጸም ይኖርበታል። በአመክሮ የመለቀቅ ዕድል ከማግኘቱ በፊት የተሰጠው የአምስት ዓመት እስራት ቅጣት ደግሞ አቃቢ ሕጉ ጌሪ ኔል ከጠየቀው ገሚሱ ነው ተብሏል። ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ብሪታንያ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን የሚከታተሉ የወታደራዊ ስለላ በረራዎችን እንደምታካሂድ አስታውቃለች። የብሪታንያ የመከላከያ ሚኒስትር ማይክል ፋለን ሲናገሩ ሀገራቸው በእስላማዊ መንግስት ላይ በተያያዘው ዩናይትድ ስቴትስ መራሽ ህብረት ውስጥ ያላት ተሳትፎ እየሰፋ መምጣቱንና መሳሪያ የታጠቁ ድሮኖች ማለት ያለ ሰው የሚበሩት አውሮፕላኖችና የጋራ ቅኝት አውሮፕላኖችን ማሰማራት እንደሚያካትት አስታውቋል። ሆኖም ከቅኝት በረራዎቹ መሳሪያ እንደማይተኮስ አክለው ተናግረዋል። ሚኒስትሩ ዛሬ ለ ብሪታንያ ምክር ቤት በጽሁፍ ባቀረቡት መግለጫ ከሶሪያ ከሚሰነዘር ጥቃት የሀገራችንን ደህንነት ለመጠበቅ የስለላ በረራዎቹን ማካሄድ አስፈላጊ ሆኖ ተገኝቷል ብለዋል። የሆንግ ኮንግ ባለሥልጣናት ከተቃዋሚዎቹ ተማሪዎች መሪዎች ጋር ንግግር እያካሄዱ ናቸው። ይሁን እንጂ በግዛቲቱ በአውሮፓውያኑ አቆጣጠር በ2017 ዓ ም ከሚካሄዱት ምርጫዎች አስቀድመን ተጨማሪ የምርጫ አፈጻጸም ለውጥ እርምጃዎችን አንወስድም ሲሉ እያስታወቁ ናቸው። የግዛቲቱ አስተዳደር ዋና ጸሐፊ ከሪላም በድርድሩ መክፈቻ ላይ ባሰሙት ንግግር የተማሪዎቹ መሪዎች ለሶስት ሳምንታት የዘለቀውን ተቃውሞ እንዲበትኑ ጠይቀዋል። እንቅስቃሴውን ከፋፋይና ሕገ መንግሥታዊ ንግግርን የሚያሰናክል ብለውታል። ሆንግ ኮንግ ነጻ ሀገር ስላልሆነች የራሷን የምርጫ ስርዓትም ልታወጣ ትችልም ብለዋል። ተቃዋሚ ተማሪዎቹ በበኩላቸው ባለሥልጣናቱ ለግንባር ቀደም ስጋታችን መፍትሄ አልሰጡም በማለት በንግግሩ ማዘናቸውን እየገለጹ ናቸው። የሀገሪቱ ተማሪዎች ፌዴሬሽን መሪ ላይስተር ሹም መንግስቱ ቤጂንግ ለምርጫው ያወጣችውን ደንብ እንዲቀበል አሁንም እየጠየቅን መሆኑ አስገር እየጠየቀን መሆኑ አስገርቦኛል ብሏል። መንግስት የፖለቲካ ችግሩን ለመፍታት ቁርጠኝነቱንም ሆነ ሀቀኛነቱን አላሳየንም ሲል የተማሪዎቹ መሪ አክሏል። በመጨረሻም የቻይና ምጣኔ ሀብት በዘንድሮ ዓመት በሶስተኛው ሩብ በሰባት ነጥብ ሶስት ከመቶ ብቻ ነው ያደገው ተባለ። ከዓለም ሁለተኛ ትልቅ ኢኮኖሚ የሆነው የቻይና ኢኮኖሚ እንደ አውሮፓውያን አቆጣጠር ከ2009 መጀመሪያ ወቅት ወዲህ ካስመዘገበው እድገት ሁሉ የአሁኑ ዝግ ያለው እንደሆነ ነው የተገለጸው። የሀገሪቱ ብሔራዊ የስታቲስቲክስ ቢሮ ያወጣው አሃዝ በዓለም ገበያ ሲጠበቅ ከነበረው የተሻለ ይሁን እንጂ ያቺ ሀገር ለአመቱ የያዘችውን የሰባት ነጥብ አምስት ከመቶ እድገት ግብ ላትመታ ትችል ይሆናል የሚለውን ስጋት አስነስቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ1387 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11 95 1280 125 እና 12140 ኪሎ ኸርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 11 2007 ዓ.ም ምሽት ፕሮግራም ነው። በኢትዮጵያ ፓርላማ በአምስቱ ዓመት እቅድ ላይ ክርክር ተካሂዷል። እቅዱ ይሳካ ይሆን? የባቡር መስመር ከታቀደው 2395 ኪሎ ሜትር በዚህ ዓመት ማጠናቀቂያ 100 ኪሎ ሜትር ይጠናቀቃል የሚል እምነት የለንም። የ1500 ኪሎ ሜትር የባቡር መስመር ለመዘርጋት የሚያስችል ሁኔታ ላይ ደርሰናል። ብቸኛው የተቃዋሚ ፓርቲ እንደራሴ ግርማ ሰይፉ በቅድሚያ ከዚያም ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ናቸው የሰማችኋቸው። በምሽቱ ንግድ፣ ግብርናና ምጣኔ ሀብት ክፍለ ጊዜ ሰላ ሰፋ ያለ ዘገባ ይቀርባል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጣል። ለኢቦላ በሽታ ምርመራ በተደራጀው ላቦራቶሪ ውስጥ በአሁኑ ጊዜ 120 ምርመራዎችን ለማድረግ የሚያስችል መሳሪያ እንዳለና አገር ውስጥ የነበሩ መሳሪያዎችም ብቁ መደረጋቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር አስታውቀዋል። ሀገሪቱ ለበሽታው ያላት የተጋላጭነት መጠንም ዝቅተኛ እንደሆነና ብቃት መገንባት መቻሉንም ገልጸዋል። መለስካቸው አመሃ ዝርዝሩን ይዟል። በአሁኑ ጊዜ ከልሂቅ እስከ ደቂቅ ከደካማ እስከ ሃያል ከበለጸው ሀገሮች እስከ ታዳጊ ሀገሮች መንግስታትን ትኩረት የሳበው የኢቦላ በሽታ በኢትዮጵያም የተሰጠው ትኩረት ከዚህ የተለየ እንዳልሆነ የሀገሪቱ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር አመሃ ከበደ ይናገራሉ። በዚህም ምክንያት ሊመጣ የሚችለውን አደጋ ለመቋቋም መሳሪያ የሚሆኑ ዘዴዎችን፣ ተቋማትንና ቴክኖሎጂዎችን በማደራጀት ብዙ ወራት አልፈዋል። ከእነዚህም አንዱ ቀደም ባሉት ዓመታት በአዕዋፍ ጉንፋን ሳቢያ በሰበት አካባቢ ተገንብቶ በሚገኘው ላቦራቶሪ ለዚህ አደገኛ ቫይረስ መመርመሪያ በሚመጥን ደረጃ እንዲደራጅ መደረጉን ዶክተር አምሃ ያስረዳሉ። ይህ ብቻ ሳይሆን ባለፈው ሳምንት እርሳቸውን ጨምሮ አራት ከፍተኛ ባለሙያዎች በደ አፍሪካ በሚገኙ የታወቁ ላቦራቶሪዎች ስልጠና ወስደው ተመልሰዋል ስለሆነም አሁን በሀገሪቱ በአዲስ መልክ የተደራጀው ይህ ላቦራቶሪ ያለውን ደረጃ ያስረዳሉ መመርመር የምንችልበት አሁን ቴክኒካ ላ ለጊዜውም ደግሞ መመርመር የሚያስፈልገው ኤቦላ በሽታ ተጠቂ ግለሰብ ቢኖር መመርመር የምንችልበትን መቶ ምርመራዎችን ሊያሰራ የሚችል ኪት ከዛ ይዘን መተናል እኛ እስከምንገዛ ድረስ ስለዚህ ለጊዜው ይህን ላቦራቶሪ ተጠቅመን መመርመር ካለብን መመርመር እንድንችል ዝግጁነቱን በደንብ አጠናቀናል በእኛ መሳሪያ ላይ ይሄ ምርመራ መካሄድ ካለበት በመሳሪያው ሙከራውን አርገናል ኦፕቲማይዝ አድርገነዋል በአገር አቀፍም ሆነ በአለም አቀፍ ደረጃ ካሉ መገናኛ ብዙሀን መካከል በአሁኑ ወቅት ስለ ኢቦላ ቫይረስና በሽታ መረጃ የማይሰጥ ያለ አይመስልም በቅርቡ በኢትዮጵያ በሽታው ገብቷል የሚል ወሬም መናፈስ ጀምሮ እንደነበረ ዶክተር አማ ያስታውሳሉ። ወሬው ምንም መሰረት የለውም ይላሉ ዶክተሩ። በእርሳቸው አመለካከት እና ምዘና ኢትዮጵያ ለዚህ በሽታ ያላት ተጋላጭነት መጠን በጣም ዝቅተኛ ነው። ኢትዮጵያን በከፍተኛ ደረጃ ተጋላጭ ያደርጋታል የሚል እምነት የለኝም። በቁጥር ለማስቀመጥ ያስቸግራል። እኛ ያለነው ምስራቅ አፍሪካ ላይ ነን፣ በሽታው ያለው ደግሞ ምዕራብ አፍሪካ ነው። እንግዲህ በአለው አሁን የበሽታው ስርጭት አንጻር እንግዲህ በመሀል ካሉት ሀገሮች አንጻር እራሳችንን ካየን ቀጥታ የመምጣት ሁኔታው አነስተኛ ነው። የኢቦላ በሽታ በትንፋሽ የሚተላለፍ በሽታ አይደለም። ቢከሰት እንኳን አሁን እኛ ካለን ዝግጅት አንጻር ለይቶ ማቆያ ማዕከላት በሰፊው ነው ያሰ የተዘጋጀው። እዛ ቦታ ላይ አቆይቶ በሽታው ወደ ሌላ ጋር እንዳይሰራጭ የማድረግ አቅማችን በጣም ጠንካራ ነው። ይሄ ደግሞ የተመሰከረ ነው። እና ስለዚህ እኔ ተጋላጭነታችንን ሳይ በጣም አነስተኛ ነው የሚል የግል አስተያየት አለኝ። ዶክተር አምሃ እንደገለጹት ከሆነ የኢቦላ ቫይረስ ወደ ሀገሪቱ እንዳይገባ ለመከላከልና ገብቶ ቢገኝም ታማሚዎችን ለይቶ በማቆየት እና የተገቢውን ሕክምና በመስጠት ስርጭቱን ለማስቆም የሚያስችል ስርዓትም መዘርጋቱን በሙሉ ልብ ይናገራሉ። በቦሌ አውሮፕላን ጣቢያ ላይ ለበሽታው ምልክት ሊያሳዩ የሚችሉ ሰዎች ቀጥታ እንዳይገቡና ችግሩ እንዳይከተል ምርመራው መካሄድ ከጀመረ በጣም ቆይቷል። ወደ ስድስት ሳምንት ከዛ በላይ ይሆነዋል። ለምሳሌ ቴምፕሬቸር መለካት የሚችል ተርሞስ ካነር አለን። አሁን በቅርቡ ያስመጣ ነው። ይሄ በሶስት ሰከንድ ውስጥ ሰው ይመረምራል። ከዛ በፊት ደግሞ ይሄ በእጅ የሚያዘው በኢንፍራሬድ የሰውን ትኩሳ ሳይነካካ የሚለካዋለ። አዋሳኝ ሀገሮች ላይ ወደ ስድስት ሰባት የሚሆኑ እነኚህ አካባቢዎች ላይ እንግዲህ በእግር የሚገቡ መንገደኞች ምናልባት ይሄን ነገር ይዘው የሚመጡበት አጋጣሚ ካለ እዛም አካባቢ ባለሙያዎች ተመድቦ ስልጠናው ተሰጥቶ አስፈላጊው ክትትል እየተደረገ ያለበት ሁኔታ ነው ያለው። እና ስለዚህ በሁሉም አቅጣጫ እንዳይገባ እየተከላከልን ነው ብለን ነው የምናምነው። ዶክተር አመሃ ከበደ እንዳሉት ከሆነ ለኢቦላ በሽታ ብቻ ሳይሆን ማንኛውንም ተላላፊ በሽታ ለመከላከል የግልና የአካባቢን ንጽህና መጠበቅ ቀዳሚ ተግባር መሆን አለበት። ስለ በሽታው ትክክለኛና ሳይንሳዊ መረጃ ማግኘትም ዋና ነገር ነው። በተለይ መገናኛ ብዙሃን ይህን መረጃ በማሰራጨት ረገድ ያላቸው ኃይል ከፍ ያለ በመሆኑ ማህበራዊ ተልእኳቸውን እንዲወጡ አደራቸውን ያስተላልፋሉ። መለስካቸው ካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። እዚህ ዩናይትድ ስቴትስ የቴክሳሷ ዳላስ ከተማ በኢቦላ ቫይረስ በመጋለጥ ተጠርጥረው ከሰው ተለይተው ክትትል ይደረግባቸው የነበሩ አርባ ሶስት ሰዎች ትናንትና ከቫይረሱ ነጻ መሆናቸው ተነግሯል። ለሀያ አንድ ቀናት ከሰው ተነጥለው እንዲቆዩ ከተደረጉት መካከል በኢቦላ ምክንያት ሕይወታቸው ያለፈው የቶማስ ኤሪክ ደንከን እጮኛ ሉዊስ ትሮ እና ቤተሰባቸው ይገኙበታል። በሌላ ዜና ወደ ኢትዮጵያ ለበጎ ምግባር የተጓዙ የኦክላሆማ ስቴት ተማሪዎች በክፍል ጓደኞቻቸው መገለል እንደደረሰባቸው ተናግረዋል። የአሜሪካ ድምጹ ጄምስ በቲ ቴክሳስ ከሚገኘው የላይቤሪያ ማህበረሰብ መሪ ጋር ያካሄደው ቃለ ምልልስ ዝርዝሩን ይዟል። ሄኖክ ሰማግዜር ያቀርባል። በዳላስ ፎርት ወርት የላይቤሪያ ማህበረሰብ መሪ ስታንሊ ጌይ ለቪኦኤ ሲናገሩ የቶማስ ኤሪክ ደንክን ቤተሰብ በሀዘን ላይ ሐዘን ተደራርቦባቸው መሰንበታቸውን አስረድተው የቀረው የቤተሰብ አባል በኢቦላ በሽታ አለመያዙ ሰኞ ዕለት ሲገለጽ አበሳቸው በመጠኑም ቢሆን መቃለሉን ገልጸዋል። ከመኖሪያ ህንጻቸው በመውጣት በነጻነት ለመንቀሳቀስ በመቻላቸው ደስ ብሏቸዋል። ልጆቻቸውና ራሳቸው ለቫይረሱ ባለመጋለጣቸው ፈጣሪን አመስግነዋል። ደስተኞችም ሆነዋል። እጮኛቸውና የአንድ ልጅ አባታቸው በኢቦላ ያረፈባቸው ትሮ መላ ቤተሰቡ በቶማስ ኤሪክ ደንኪን ሞት በሐዘን ላይ መሆኑን በዳላስ ከተማ ባለሥልጣናት በኩል ባሳለፉት መግለጫ አስታውቀዋል። በአሁኑ ወቅት ቤተሰቡ ከማኅበረሰቡ ዘንድ ለመቀላቀል መቸገሩን ዘገባዎች አስታውቀዋል። በተለይ ቤት የሚያከራይ ሰው ጠፍቷል ይላሉ የማህበረሰቡ መሪ ስታንሊ ጌ። ቤት ለማግኘት በጣም ተቸግረዋል። ካለፈው ሳምንት ጀምሮ ነው ቤት ሲፈልጉ የቆዩት። እስካሁን ግን የሚያከራይ አልተገኘም። ትውልደ ላይቤሪያ የሆኑት አሜሪካዊ ቶማስ ኤሪክ ደንክን በኢቦላ በሽታ ሕይወታቸውን በማጣት የመጀመሪያው አሜሪካዊ ሆነዋል። በምዕራብ አፍሪካ በተጓዙበት ወቅት ለኢቦላ የተጋለጡት ደንኪን ቤተሰቦቻቸው በፍጥነት የሕክምና እርዳታና መድኃኒት አላገኙም ሲሉ አቤቱታ ሲያሰሙ ቆይተዋል። በሌላ ዜና በዩናይትድ ስቴትስዋ ኦክላሃማ ግዛት ወደ ኢትዮጵያ ለበጎ ፈቃድ አገልግሎት ተጉዘው የነበሩ የሁለተኛ ደረጃ ተማሪዎች በክፍል ጓደኞቻቸው መገለል ደርሶባቸዋል። የትምህርት ቤቱ ርዕሰ መምህር ዶክተር ኬንት ሆልብሩክ ለጋዜጠኞች ሶስቱ ተማሪዎች በኢቦላ በሽታ የተጠቃ ሀገር አለመሄዳቸውን፣ ለበሽታው የሚያጋልጡ ምንም አይነት ስጋት እንደሌላቸው ቢናገሩም ትናንት ሰኞ አስራ ስምንት ተማሪዎች ከትምህርት ቤት ቀርተዋል። ሶስቱ ከኢትዮጵያ የተመለሱ ተማሪዎች ለበሽታው አለመጋለጣቸውን ጠቅሰው ተማሪዎች እንዳይሰጉ የሕክምና ክትትል እንደሚደረግላቸው ርዕሰ መምህሩ ተናግረዋል። የተለያዩ የዩናይትድ ስቴትስ የመገናኛ ብዙሃን በተለይ የምዕራብ አፍሪካ ትውልድ ያላቸው አሜሪካውያንና ኗሪዎች በማህበረሰባቸው መገለል እየደረሰባቸው እንደሆነ ዘግበዋል። ምንም እንኳን ኢቦላ ዘር፣ ጾታ፣ የቆዳ ቀለምና ሌሎች ማህበራዊ ልዩነቶችን የማይለይ በሽታ መሆኑ ቢታወቅም አንዳንዶች በፍጹም ፍራቻ ወደ ምዕራብ አፍሪካ ያልተጓዙ ሰዎችን ሲያገሉ ታይቷል። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ከዞን ዘጠኝ የኢንተርኔት ላይ ጸሐፊዎችና ጋዜጠኞች ተከሳሾች መካከል ሁለት ሴት እስረኞች እስር ቤት ውስጥ ይፈጸምብናል ያሉትን ሕገ ወጥ አያያዝ የማረሚያ ቤቱ ተወካይ አስተባብለዋል። እስረኞቹ ያቀረቡት አቤቱታ እውነት ከሆነ ከዚህ በኋላ እንዳይፈጸም ሲል ፍርድ ቤቱ ትእዛዝ ሰጥቷል። የመለስካቸውን ማህ ዘገባ ይቀጥላል የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ባለፈው ጥቅምት አምስት ቀን 2007 ዓ ም በሰጠው ትእዛዝ መሰረት የቃሊቲ ማረሚያ ተወካይ ሱፐር ኢንቴንደንት አየለች አሰፋ ቀርበው ነበረ። ፍርድ ቤቱ ባለፈው ቀጠሮ በሰጠው ትእዛዝ መሰረት ለምን እንዳልቀረቡ በሰነዘረው ጥያቄ በጽሑፍ የደረሰን ምንም ትእዛዝ ስላልነበረ ምንም ያወቅነው ነገር አልነበረም ብለዋል። ከሁለቱ ሴት እስረኞች ማለትም ከማህሌት ፋንታሁንና ከኤዶም ካሳ የቀረበውን አቤቱታ በተመለከተ ለቀረበላቸው ጥያቄም የማስተባበያ መልስ ነበር የሰጡት ሱፐርኢንቴንደንት ታየለች አሰፋ እንዳሉት ሁለቱ ታራሚዎች ሌሎች ሴት ታራሚዎች ከሚያዙበት በተለየ ሁኔታ አልተያዙም ሁሉም ታራሚዎች የሚያገኙትን አገልግሎት ለመሀሌት ፋንታሁንና ለኤዶም ካሳይም በኩል ደረጃ ይሰጣቸዋል ሲሉ አስተባብለዋል የተከሳሽ ጠበቆች በበኩላቸው የቀረበውን ማስተባበያ ትክክል እንዳልሆነ አስረድተዋል። አቶ አምሃ መኮንን እንዳብራሩት ቀደም ብሎ ፍርድ ቤቱ እንደሰማው እና በጽሁፍም የቀረበው አቤቱታ እንደሚያመለክተው እነዚህ እስረኞች ከሌሎች እስረኞች በተለየ ሁኔታ ዘመዶቻቸው እንኳን የሚጎበኟቸው ለአስር ደቂቃዎች ብቻ ነው። አሸባሪዎች የሚል ቅጽል ወጥቶላቸው ሌሎች እስረኞች እንኳን እንዳይጠጓቸውና እንዲገለሉ ተደርገዋል። ለዚህም ማስረጃ ማቅረብ ይቻላል ብለዋል ግን ወደዚህ ዝርዝር ለመሄድ እንደማይፈልጉና ያለፈው ቀርቶ ወደፊት የደንበኞቻቸው አያያዝ ሕግ በሚፈቅደው መሰረት እንደ ማንኛውም ታራሚ እንዲያዙ ፍርድ ቤቱ ትዕዛዝ እንዲሰጥላቸው አመልክተዋል። ፍርድ ቤቱ የቃሊቲ የማረሚያ ቤት ይህንን ድርጊት ፈጽሞ እንደሆነ ማስረጃቸውን አዘጋጅተው ማቅረብ እንደሚችሉ ለጠበቆቹ ገልጾ በተጠየቀው መሰረት ድርጊቱ ተፈጽሞ ከሆነ ወደፊት እንዳይቀጥል ለማረሚያ ቤቱ ተወካይ ማሳሰቢያ ሰጥቶ ይህ አቤቱታ እንደገና ቢመጣና ማስረጃ ከቀረበበት ጉዳዩን መርምሮ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። ቀደም ሲል በተሰጠው ቀጠሮ መሠረት ለጥቅምት 25 ቀን 2007 ዓ.ም ሁሉም ተከሳሾች እንዲቀርቡ ትእዛዝ ሰጥቷል። ዘጠኙ ጦማሪያንና ጋዜጠኞች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤሉ አበላ፣ አስማማው ኃይለ ጊዮርጊስ ኤዶም ካሳይና ተስፋለም ወልደየስ እንዲሁም በሌለችበት ጉዳዩ የሚታየው ሶሊያና ሽመልስ አቃቢ ሕግ በሽብር ወንጀል እንደከሰሳቸውና በክርክር ላይ እንዳሉ ይታወቃል። መለስካቸኋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቀጣዩ ዘገባ በኢትዮጵያ የኦሮሚያ ክልል የሚደርሱ ያሏቸውን የመሬት መፈናቀልና የፖለቲካ እስረኞች መበራከት እንዲሁም የተማሪዎች ተቃውሞ ላይ የሀገሪቱ መንግስት ያልተመጣጠነ ኃይል በመጠቀም ግድያ ፈጽመዋል ሲሉ በሰሜን አሜሪካ የሚገኙ የኦሮሞ ማህበረሰብ አባላት ተቃወሙ። ባለፈው አርብ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት የተካሄደውን ሰልፍ ዘጋቢያችን ማርገሬት በሽር ተከታትላለች። ዝርዝሩን ትዝታ በላቸው ታቀርበዋለች። ፍትህ እንፈልጋለን፣ ልታዳምጡን ይገባል፣ መሰማት ይገባናል የሚሉ ቀደም ያለውን አይነት መፈክር ያሰሙና በዩቱብ እንደታየው የኦኤልኤፍ የኦሮሞ ነጻነት ግንባርና የዩናይትድ ስቴትስን ሰንደቅ ዓላማ የያዙ የኦሮሞ እስረኞች ይፈቱ፣ ኦሮሚያ ነጻ ትሆናለች፣ የኦሮሞ ተማሪዎችን መፍጀት ይቁም የሚሉ መፈክሮችን ያነገቡ በርካታ የማህበረሰቡ አባላት ባለፈው አርብ ከቀትር በኋላ በተባበሩት መንግስታት ድርጅት ዋና ማዕከል ኒውዮርክ ሰላማዊ ሰልፍ አድርገዋል። በተባበሩት መንግስታት ድርጅት የአሜሪካ ድምጽ ራዲዮ ዘጋቢ ማርግሬት ባሽር የሰልፉ ዓላማ ምን እንደሆነ አንዳንዶቹን ጠይቃለች። በሰልፉ ላይ ከተገኙት አንዱ ጀዋር መሐመድ የኢትዮጵያ መንግስት ይፈጽማል ያላቸውን የማፈናቀል፣ የመግደልና የማሰር ወንጀሎችን እንዲያቆም የተባበሩት መንግስታት ድርጅት ጫና እንዲያደርግ ለመጠየቅ ነው ብለዋል። እንከና ም ኦሮሞ ሄዱን ቆናቡላን ሄዱን ብየራ ዋም ቡቀኤ ለፈሰራ ቀኤ ከቅርብ ጊዜ ወዲህ በጣም ብዙ ከሁለት ሚሊዮን በላይ የሚሆኑ ኦሮሞ ገበሬዎች ከመሬታቸው ላይ ተፈናቅለው በችግር ላይ ናቸው። ከሶስት ሚሊዮን ሄክታር በላይ የሚሆን የእርሻ ማሳቸው ከእነርሱ ተነጥቆ ለባዕድ ስለተሰጠ ይህ እንዲቆም እንዲሁም የኦሮሞ ገበሬዎችን መፈናቀል በመቃወም ሰላማዊ ሰልፍ ያደረጉ ተማሪዎች ተገድለዋል። እነዚህን ተማሪዎች የገደሉ ለፍርድ እንዲቀርቡ እንጠይቃለን። ከዚሁ ጋር በተያያዘ ከ30 ሺህ በላይ የሚሆኑ ሰዎች ታስረዋል። እነርሱም እንዲፈቱ ለመጠየቅ ነው እዚህ የተገኘ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ማርግሬት ባሸር ሰልፈኞቹ የኢትዮጵያ መንግስት ፈጽሟል ለሚሏቸው በደሎች ምን ማስረጃ እንዳላቸው ላቀረበችው ጥያቄ የአርሶ አደሮችን መፈናቀል እንደ ቢቢሲና የአሜሪካ ድምጽ ራዲዮ ያሉ ዓለም አቀፍ መገናኛ ብዙሀን ዘግበዋል። የተፈናቃዮች ስም ዝርዝር የፎቶግራፎችና የቪዲዮ መረጃዎችም በእጃችን ይገኛል ብሏል። ጀዋር መሐመድ በሰልፉ ላይ ለመገኘት ከዋሽንግተን ዲሲ እንደተጓዘች የገለጸችው ደግሞ ወይዘሮ ብርሃኔ ገለቶ ትባላለች። በቅርቡ የአዲስ አበባን ማስተር ፕላን በመቃወም በኦሮሚያ በተካሄደ የተማሪዎች ሰልፍ ወቅት የቤተሰብ አባል እንደተገደለባት ትናገራለች። ከንስ ጅ ን በረቶን ኦሮሞ የሮ ማስተር ፕላ ን ፊንፊኔ በሰላማዊ መንገድ ተቃውሞ ሰልፍ ሲያካሂዱ የመንግስት ምላሽ ጥይት መተኮስ ነበር። በጥይት ከተገደሉት መካከል የስጋ ዘመዴ እንዳለ ደሳለኝ ያጠፋው ጥፋት ሳይኖር በተወለደበት ቄና አገር ነው የተገደለው፣ ነው ያለችው በሰላም አርሶ አደሮችን ማፈናቀል የለባችሁም ፣ ባህላችንና ቋንቋችንን ከአዲስ አበባ ዙሪያ ማራቅ የለባችሁም በማለቱ ነው የተገደለው። የኢትዮጵያ መንግስት የዜጎችን መብት በማክበር ሰላም እንዲጠብቅ የተባበሩት መንግስታት ድርጅት ጫና እንዲያደርግበት ለመጠየቅ ነው እዚህ የተገኘ ነው ብላለች ብርሃኔ። ስሜ ደረጀ ይባላል ያለና ሰልፉ ላይ ለመገኘት ከፊላዴልፊያ እንደሄደ የተናገረው ደግሞ የኢትዮጵያ መንግስት ዜጎች ላይ ይፈጽማል ያለውን በደል ጠቅለል አርጎ ገልጿል። የተባበሩት መንግስታት ድርጅት እንዲያደርግልን የምንፈልገው በአሁኑ ሰዓት ረጃጅም ፕሮጀክቶችን ከፍቶ በኢትዮጵያ ውስጥ ገንዘብ እየሰጠ ለዚህ ለማይኖሪቲ ለሆነ ጨቋኝ አገዛዝ የሚሰጠውን የመንግስት እርዳታ አቁሞ ይህንን መንግስት ተጠያቂ አድርጎ ነፃ ምርጫ የሚደረግበት ማንኛውም በኢትዮጵያ ውስጥ የሚኖረው ሕዝብ ሁሉ የኦሮሞን ሕዝብ ጨምሮ ማለት ነው ተገቢ የሆነ ነፃነትና የፕሬስ ነፃነት የሚታሰሩት ጋዜጠኞች የሚፈቱበት መሬት ከአዲስ አበባ ጀምሮ እስከ ጋምቤላ ድረስ እየተቸበቸበ የሚሸጥበትና የተወሰኑ የረጅሙ ባለቤቶች የሚጠቀሙበት ሁኔታ ተወግዶ በሀገሪቱ ውስጥ ሰላም እንዲሰፍን ከተፈለገ የሁሉም ህዝቦች መብት የሚጠበቅበት እና የሚረጋገጥበት የዲሞክራሲያዊ ሁኔታ እንዲፈጠር ነው። ያለም ህዝብ እንዲያቀም እንፈልገው የገበሬዎችን መፈናቀል በተመለከተ ለሚሰማው ተቃውሞ የኢትዮጵያ መንግስት ባለስልጣናት ከአሁን ቀደም የሰጡት መልስ የተፈናቀለ ገበሬ የለም፣ ለልማት ከእርሻ ማሳቸው እንዲነሱ የተደረጉት ተገቢው ካሳና የመኖሪያ ቦታ ተሰጥቷቸው ነው የሚል ነው። ሰላማዊ ተቃውሞ ያደረጉ ተማሪዎች ላይ የኃይል እርምጃ ተወስዷል ለሚለው የተማሪዎች ጥያቄ አግባብ ያለው ነው ነገር ግን ፀረ ሰላም ኃይሎች አጋጣሚውን በመጠቀም የመንግስት እና የህዝብን ንብረት እስከ ማውደም ድረስ የደረሰ ረብሻ አካሂደዋል የሚል መልስ መስጠታቸው ተዘግቧል። ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። አሁን ደግሞ የአሜሪካ መዝናኛ ክፍለ ጊዜ የዛሬውን መዝናኛ ቅንብር ያሰናዳው ሶሎሞን አባተ ነው። እንደ ኤልቪስ ፕሪስሊ አይነት እኮ የተፈጠሩት ጥቂት ናቸው ይሉታል የነደዱ አድናቂዎቹ። ስንት ናቸው? ማን ቆጠራቸው? i was the one who taught her to kiss the way that she kisses you now and you elvis i don't... ፕሪስሊ በአውሮፓ አቈጣጠር ጥር 8985 ዓመተ ምሕረት በኢትዮጵያ አቈጣጠር ደግሞ ታሕሳስ 30928 ዓመተ ምሕረት ቱፔሎ ሚሲሲፒ ውስጥ በሚገኝ አንድ ባለ ሁለት ክፍል ቤት ውስጥ ከቬርነን ፕሪስሊ እና ከግላዲስ ፕሪስሊ ተወለደ። እናም ይህ ዛሬ የምናውቀው ስመ ገናና ዘፋኝ፣ ጊታሪስት፣ የሙዚቃና የዘፈን ደራሲ ሆኖ የምናውቀው Elvis Presley Lihonad Dagger. Yellam Nuguslihon Nugus I had my love as perfect as could be She lived, she loved, she laughed, she cried, and it was all ይሄ አይ ወዝ ደ ዋን እኔ እኮ ነኝ የሚለው ዘፈኑ ኤልቪስ ራሱ እጅግ ምርጥ ብሎ ከሚጠራቸው በ1956 ዓ ም በአውሮፓ አቆጣጠር ማለት ነው ከወጡ ቀረጻዎቹ አንዱ ነው። ኤልቪስ ፕሪስሊ አቃቂረኞቹ እንደሚሉት በአሜሪካው የጥበብ መድረክ ላይ ብድግ ብሎ የፈነዳው በ1950ዎቹ ውስጥ ነው። በኢትዮጵያ በ1940ዎቹ አጋማሽ አንስቶ ባለው ጊዜ ማለት ነው። Oh, how I hate to see you go. Yeah. የብሉዝ ድምጸቱ ሪኮንሲደር ቤቢ እባክሽ ታርኝ ታያታስ ጨንቅኝ፣ ደግሞም ጸሎት ቀመሱ ዝማሬ ፒስ ኢን ደ ቫሊ፣ ሰላም በሸለቆው ውስጥ ስለ አሜሪካዊው ህብረተሰብ የተዜመው ኢን ደ ጌቶ፣ ደግሞም ድንቅ ተብሎ የተዘጋጀው የሀገረ ሰብ ጣዕመ ዜማ ኬንታኪ ሬይን፣ ኤልቪስ ፕሬስሊን እጅ በእጅ ያህል እየተቀባበሉ ወደ ንግሥናው ማማ ካወጡትና እዚያው ካኖሩት ሥራዎቹ መካከል የሚጠቀሱ ናቸው። ጀል ሃውስ ሮክ ነው የምትሰሙት። የዚህ ታላቅ የሮክ ንጉሥ ታሪክ ብዙና ብዙ ብዙ፣ ዛሬ ዝቀን የምንጨርሰው ይመስልዎታል? ለማንኛውም ለአሁን ከጀል ሃውስ ሮክ ጋር ጥቂት ልተወትና ደግሞ ሰፋ ያለ የንጉሥ ፕሪስሊን ሕይወትና ሥራ እያዝቅሎ መለሳለሁ። i ግሩም ዝግጅት ነበር ሰሎሞን። በተለይም እባክሽ ታረቂኝን ወደድኩለት። ምክንያት ታስጨንቅኝ። ድንቅ ነው በጣም ኤልቪስ ፕሬስሊ እናመሰግናለን። ክቡራትና ክቡራን አድማጮች፣ አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ36 ደቂቃ ሊሆን ጥቂት ሰከንዶች ቀርተዋል። ወደ ዝግጅታችን ሁለተኛ አጋማሽ ነው የምንተላለፈው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚደርሳችሁ ስርጭት ነው ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ። አሁን ሐኪሙን ይጠይቁ ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ የሚቀርበው ተከታታይ ልዩ ዝግጅቱ ለምሽቱም በዋና ዋና የህመሙ ጭብጦች ላይ ያተኩራል። ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሁፍ በአማርኛ ካቀረቡት እንግዳችን ከዶክተር አሸናፊ ዋቅቶላ ጋር የተካሄደ ቃለ ምልልስ ነው ዛሬ ይዞ የቀረበው። የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ በቅርቡም በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሁፋቸውን በተለያዩ የኢትዮጵያውያን ድረገጾችና የሕክምና መወያያ መድረኮች አማካይነት በማሰራጨት ለንባብ አብቅተዋል። በዚሁ መነሻነት ዶክተር አሸናፊን ያወያየው የሐኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርበዋል። ዶክተር አሸናፊ ዋቅቶላ በድጋሚ ለጊዜው አመሰግናለሁ። በዚህ አነጋጋሪ ወረርሽኝ ዙሪያ ደጋግመን የምናነሳቸው የዘወትር ጥያቄዎች አሉ። ሌሎች በተለያየ አቅጣጫ መታየት የሚጋብዙ ጭብጦችም አሉና እስኪ አንዳንድ ነጥቦችን መለስ ብለን በመጎብኘትን ጀምረ ከሦስቱ የምዕራብ አፍሪቃ ሀገሮች አለፍ ብሎ ወደ ሌሎች አካባቢዎችም የደረሰበት ሁኔታ አለ። ባለፉት ጥቂት ሳምንታት ውስጥ ከላይቤሪያ እዚህ መጥተው የሞቱትን ሰው ጨምሮ በዚህ በዩናይት ስቴትስም በተለያየ መንገድ ለቫይረሱ የተጋለጡ ሰዎች ታይተዋል እና እስኪ በዓለም አቀፍ ደረጃ ዛሬ የበሽታው ስርጭት ያለበትን ይመልከቱ። እሺ፣ አቶ አሉላ እና ቮይስ ኦፍ አሜሪካን በጣም አመሰግናለሁ። እንግዲህ በተለያየ ጊዜ በዜና አውታሮች እንደ ተገለጸው በላይቤሪያ ሴሪያሊዮንና በጊኒ የተነሳው በአብዛኛው እነኚህን የሚያጠቃው ከሁሉም ይበልጥ ቁጥሩ እየጨመረ ነው የሄደው። ያሉት ግምቶችም ደግሞ ከሚጠቀሰው ደብሌቾ በየሳምንቱ ከሚገልጸው በጣም ይበልጣል ተብሎ ነው የሚቀበጠው። ምክንያቱም በተለያዩ ምክንያቶች ዘገባ ውስጥ የሚያይገቡ ቁጥሮች ስላሉ ማለት ነው። እና አሁን በዚሁ በአንድ ወር ውስጥ የሚታየው ዓለም አቀፍ ምላሽ እየጨመረ ይመስላል። ትኩረቱም ጨምሯል። እንደውም አንዳንድ ጊዜ በዜና አውታሮች ያለው በጣም ስለ በዛ ስሪያማ ያለውን ነገር ሁሉ እንዳይቀብረውም ሁሉ እስከሚያሰጋ ድረስ ይደርሳል። እስቲ ያብራሩት እሱ ዶክተር አሸናፊ። መገናኛ ብዙሀን የሚሰማ ሁኔታ የተገኙትንም ውጤቶች እንዳያደበዝዝ ስጋት ያለው ይመስላል። አዎ አንዳንድ ጊዜ የዜናው ሁኔታ በተለይ በጣም ጠንካሮቹ የዜና አውታሮች ያየን እንደሆነ ዝርዝሩ ስም በጥልቀት ስለሚገቡ እና ስለ በሽታው ያለውን ግንዛቤ ከማወለጥ ይልቅ ዝርዝሩ ጉዳዮች ላይ ያለው ትኩረት በሽታው እንዴት ይተላለፋል ከሚደረ ይለያል። አንድ መርከብ በዚህ ሄደ መርከቡ ተመለሰ የሚባለው ጥሩ ነው፣ ግን ያ ዝርዝር ዋነኞቹ ነገሮች እንዳ እንዳይወጣቸው ይሰራሉ እንዳይወጣቸው እሰራለሁ። አንድ እሱ ነው። በሌላ በኩል በወረርሽኞቹ ሁሉ የታየው የጤና ባለሙያዎች መያዝ ነው። ገና ከአስራ ዘጠኝ ሰባ ስድስት ጀምሮ ኮንጎ፣ ድሮ ዛይር ነበር የሚባለው፣ አሁን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ መጀመሪያው ወረርሽኝ ሲነሳ ከተጠቂዎች ውስጥ የጠና ባለሙያዎች ነበሩ። አሁንም እዚህም የላይቤሪያው ሰው ወደ ዳላስ ሆስፒታል መመጣበትም ጊዜ እንግዲህ ከእሱ ጋር ተያይዞ ሉ ሁለት ነርሶች ተይዘዋል። እንደገና ደግሞ በስፔንም እንደዚሁ ሲያክሙ የነበሩ አንደኛዋ የነርስ ረዳት ታማዋል። እና ይሄ አንደኛው ነገር ነው እጅግ የሚያሳስበው ምን ሰዎች ይሄ ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባሉን የመከላከያ ልብሶችና መሳሪያዎችን ተጠቅመው ነው የተነሱ። አሁን እዚህ ላይ የነርሶች ማህበርም ያነሳው ጥያቄ ዜና ውስጥም ያለው ጭምር ምንድን ነው ያልነገራችሁን፣ ምንድን ነው ችግሩ? ይሄ ሙሉ ለሙሉ አይጠብቅም ወይስ ሌላ ነው? እንግዲህ የጤና ባለሙያዎች ያሉት እንግዲህ ካጠቃቀም ጉለት ነው እንጂ ሙሉ ለሙሉ እስከሸፈናችሁ ድረስ ደህና ነው የሚል ነገር ነው የተነሳው። ይሄ እንግዲህ ምንድን ነው እንግዲህ ያው ስጋቱን ጨምሯል። አሁን እንደውም ከአንደኛው ሆስፒታል ወደ ኤን አይ ች ሆስፒታል አንደኛዋ ነርስ ሄዳለች። ምክንያቱም መደበኛዎቹ ሆስፒታሎች ገና አልተዘጋጁም ነው ብሎ ይህንን ለመያዝ እንግዲህ ይህን ያህል የሚፈትን ከሆኑ ጥቂት ተታማሚዎች እንደዚህ እጅግ የበለጸጉ ሀገሮችንም እንኳን የሚፈትኑ ከሆኑ የመግባት ዴንጀሮ አለ የትኛውም ሀገር አደጋው አለ። እድሉ አለ። አዎ የመግባቱ አደጋ ስላለ ያን በሚያደርጉበት ጊዜ ያለው ሁኔታና ያሳስበኛል። ምክንያቱም በዚህ ደረጃ አልተዘጋጀንም። አንዳንዱ ያደጉ ሀገሮች መቼም ሁሉንም ሆስፒታሎችም ባይሆን አንዳንዶቹን ሆስፒታሎች ለእንደዚህ ያህን ሲያዘጋጁ ሀያ ሰላሳ ዓመት ቆይተዋል እና ያ ያሳስበኛል። እንግዲህ እንደዚህ ነው ማየው አሁን ያለው። ዶክተር አሸናፊ በርከት ያሉ ጭብጦችን ዳሳዋል። አሁን ያለውን ሁኔታ በተመለከተ እስኪ አንዳንዱን ለማንሳት እንሞክር። ቀደም ብለው እንደ ጠቀሱት ለዚህ ቫይረስ በዋና ተጋላጭነት የመጀመሪያው ረድፍ ላይ የሚገኙት ለቫይረሱ ለተጋለጡ ሰዎች የሕክምና እርዳታ የሚሰጡ ወገኖች መሆናቸውን ታይቷል እና እንደ ጠቀሱት እዚህም የሰለጠነ የሕክምና አሰራር ባለበት በቂ መከላከያ በሚደረግበት ሰዎች ተጋልጠው እየታዩ ነው። በተለይ ደግሞ ወረርሽኙ በስፋት በታየባቸውና የህክምና መዋቅሩም በአንጻሩ በተዳከመበት አካባቢ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነው እና ዶክተር አሸናፊ የህክምና ባለሙያዎች ለዚህ የመጋለጣቸው ስጋት የህክምናውንም ሂደት የበለጠ እንዳያወሳስበው ያሰጋል። በተለይ ደግሞ የጤና መዋቅሮቹ ደከም ያሉባቸው አካባቢዎች የህክምና አሰጣጡን ይበልጥ የተወሳሰበና አደገኛ የሚያደርገው ይመስላል። እዚህ ላይ ምን ይላል? ይሄ ትክክለኛ ጥያቄ ነው። በምዕራብ አፍሪካ ወረርሽኝ እንደገለጽከው የህክምና ባለሙያዎች በበሽታው የተያዙት ቁጥር እና በሱም ምክንያት የሞቱት እጅግ ከፍተኛ ነው። እንግዲህ ከሁለት መቶ በላይ ሞተዋል። እና ያ ያ በተለይም የህክምና አውታሮቹ ባልተጠናከሩበት ቦታ የሐኪምም ለአንዱ ሐኪም የሚደርሰው የህዝብ ብዛት ማለት የሚሸፍነው እጅግ ከፍተኛ ስለሆነ ቁጥሩ የእያንዳንዱ ሰው በዚህ ህይወት ማለፍ ትልቅ ጉዳት ያመጣል ለየሀገሮቹ እና ያሳስባል። እንግዲህ ሁሉ ደሀ ሀገር ሲባል እኩል አይደለም። አንዳንዶች የተሻለ ይሆናሉ፣ ግን ያ ከባድ ሁኔታ ነው። እዚህም ቢሆን እንኳን የተጠናከሩትም አገር የእነኝህ ሁለት ነርሶች በአሜሪካ ነገር እና አንዷ ስፔኗ መያዝ ሌሎቹም ሁሉ ስጋትና ስለሚያደርግ ከፍተኛ ነገር ነው። ቀላል አይደለም። የህክምና አውታሩም ባያናጋውም እንኳን እንደ ምዕራብ አፍሪካ ያለው ሁኔታ ህክምና አውታሩም ሁሉ ያሆነ ያናገዋል ምክንያቱም ሌሎችም በሽታዎች እኮ አሉ። አሁን ማላሪያ አለ፣ ሌሎቹ ጥቅማጥም ትሮች አሉ። ለነኝ ሁሉ ማን ነው ህክምናውን የሚሰጠው? እና ከባድ ነው እና ለዚህ ነው ትኩረት መደረግ ያለበት። እና አሁን የጨመረ ቢሆንም ህክምና ምላሹ ሪስፖንሱ፣ ችግሩ ትንሽ የዓለም አቀፍ ምላሹ የጀመረው እጅግ በጣም ዘግቶ ስለሆነ አሁንም ስጋቱ አለ። እንዴት ነው እንቆጣጠረው እንችላለን ወይ በአጭር ጊዜ የሚለው ጥያቄ። ዶክተር አሸናፊ በዚህ ጽሑፎ ላይም ወደ ሌሎች አገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል፣ ከመምጣቱ በፊት የመከላከሉን ጉዳይ አጽንዖት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? አንድ ህመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና፣ ሳይገባ ምን ማድረግ አለባቸው? አሉላ ቀደም ብሎ ለሰነዘረውና ለቀሪ ጥያቄዎቹ ዶክተር አሸናፊ ዋቅቶላ የሰጡትን ምላሽ አካቶ በተከታዩ ፕሮግራም ይዞ ይቀርባል። ለአሁኑ ግን ዶክተር አሸናፊ ዋቅቶላን ስለ ጊዜያቸው በጣም አድርገን እናመሰግናለን። ተከታዩ ዝግጅታችን ንግድ፣ ግብርናና ምጣኔ ሀብት ነው። የኢትዮጵያን ዋና ከተማ አዲስ አበባን ከትልቋ የኢትዮጵያ የባህር በር መገልገያ ከጅቡቲ በመዘርጋት ላይ ያለው የኤሌክትሪክ ባቡር መስመር በሚቀጥለው ዓመት እንደሚጠናቀቅ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዘንድሮ በሚጠናቀቀው የኢትዮጵያ መንግስት የአምስት ዓመት የልማት እቅድ መሠረት በአጠቃላይ የ1500 ኪሎ ሜትር የባቡር መንገድ ለመዘርጋት የሚያስችል ሁኔታ ላይ መደረሱን ጠቅላይ ሚኒስትሩ በፓርላማ ነው የተናገሩት። በኢትዮጵያ መንግስትና ከውጭ ሀገር መንግስታት በተገኘ ብድር የሚሰሩ የባቡር መስመሮች ግንባታ አንድ መቶ ኪሎ ሜትር እንኳ የሚጠናቀቅ አይመስለንም ሲሉ በፓርላማ ብቸኛ የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ ተናግረዋል። ዝርዝሩን እስክንድር ፍሬው ለንግድና ምጣኔ ሀብት ዝግጅት አሰናድቶታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ከአባላቱ የቀረቡላቸውን ጥያቄዎች መነሻ ያደረገ ነው። በአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን ይከናወናሉ ከተባሉት ግዙፍ ፕሮጀክቶች አንዱ የሆነውን የባቡር መስመር ዝርጋታ ያስታወሱት የተቃዋሚ ፓርቲ ፓርላማ አባል ግርማ ሰይፉ ከዚህ አንጻር የተያዘው እቅድ እየተሳካ ነው ብለው እንደማያምኑ ተናግረዋል። የባቡር መስመር ከታቀደው 2395 ኪሎ ሜትር የዚህ አመት ማጠናቀቂያ መቶ ኪሎ ሜትር ይጠናቀቃል የሚል እምነት የለንም። ሁላችንም እንድናተኩር የሚፈልገው በአዲስ አበባ ሰላሳ አራት ኪሎ ሜትር ላይ ብቻ ነው የተሳካ ነው ተጉ ስለሚታመን 662 ሚሊዮን ዶላር በአመት የውጭ ምንዛሪ ያስገባል የተባለለት የስኳር ፋብሪካዎች ወደ ውጭ መላኩ ቀርቶ ለሀገር ውስጥ ፍጆታ ከውጭ ግዢ እየተከናወነ ነው። የማኑፋክቸሪንግ ሴክተሩ እየተስፋፋ አይደለም። ለዚህ አስተያየት ምላሽ የሰጡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአቶ ግርማ መረጃ ትክክል አለመሆኑን አብራርተዋል። የባቡር መስመር ልማት ከፍተኛ መዋለ ነዋይ የሚጠይቅ በመሆኑ በአብዛኛው በውጭ ብድር እንደሚሰራ ተናግረዋል። ጠቅላይ ሚኒስትሩ የትኛውን መስመር የትኛው አገር እንደሚሰራ ሳይቀር ከየአገሮቹ ጋር ተነጋግረናል ነው ያሉት። በተለይ ከቻይናና ከቱርክ መንግስታት ጋር በተደረገ ስምምነት የሚካሄዱት የሁለት መስመሮች ግንባታ በመልካም ሁኔታ እየተካሄደ መሆኑን ገልጸዋል። አሁን በደረስንበት ደረጃ ካቀድነው የ2095 ኪሎ ሜትር የባቡር መሰረተ ልማት በአራት ኮሪደሮች ለመስራት ካቀድነው ውስጥ አንድ ሺ አምስት መቶ ኪሎ ሜትር የሚሆን በሁለት ኮሪደሮች ስራ መጀመራችን የሚታወቅ ነው። አንደኛውና በፍጥነት የሄደው ለእኛ ደግሞ ወሳኝ የሆነው የእድገታችን፣ የንግድና የአገልግሎት አሰጣጣችን በፈጣን ሁኔታ እንዲያድግ ካስፈለገ የደም ስር የሆነው የአዲስ አበባ የጅቡቲ መስመር እንደሆነ አውቀን ለዚህኛው ቅድሚያ ሰተን በመረባረባችን የአዲስ አበባ ጅቡቲ መስመር ስምንት መቶ ኪሎ ሜትር አሁን በደረስንበት ደረጃ ከሀምሳ በመቶ በላይ የተፈጸመና እንደዚሁ ደግሞ በሚቀጥለው እንደ እቅዳችን እንደሚሄድ በመተማመን በሚቀጥለው ጥቅምት የዛሬ ዓመት ይሄ የባቡር መስመር ዝግጁ እንደሚሆን ታውቆ እየተረባረብን እንገኛለን። ስለዚህ ይሄ ስምንት መቶ ኪሎ ሜትር በዚህ ደረጃ ላይ መሆኑ ይታወቃል። ሁለተኛው ኮሪዶር ከመቀሌ አዋሽ የሚመጣው የሰባት መቶ ኪሎ ሜትር የባቡር መስመር ይሄም ኮንትራክት ተፈራርመን ገንዘቡን ማግኝተን ኮንትራክተሮች ዲዛይን ጨርሰው ወደ ስራ የገቡበት መስመር ነው። ስለዚህ ሁለቱ ተደምረው የአንድ ሺህ አምስት መቶ ኪሎ ሜትር የባቡር መስመር ለመዘርጋት የሚያስችል ሁኔታ ላይ ደርሰናል። ዘንድሮ በሚጠናቀቀው የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ ዘመን ከሚከናወኑት ፕሮጀክቶች ሁሉ ትልቁ የባቡር መስመር ዝርጋታ መሆኑን ያስታወሱት ጠቅላይ ሚኒስትሩ ከፍተኛ መዋለ ነዋይ የሚጠይቅ መሆኑን ከምሳሌ ጋር አስረድተዋል። መጠኑ በሚታይበት ጊዜ የ1500 ሁለቱ ኮሪደሮች ኪሎ ሜትር እንኳን በሚታይበት ጊዜ ስድስት ነጥብ ሁለት ቢሊዮን የአሜሪካን ዶላር ነው የተፈራረመ ነው። ከዚህ ስድስት ነጥብ ሁለት ሚሊዮን ቢሊዮን የአሜሪካን ዶላር ውስጥ ወደ 20 በመቶ አንዳንዱ ፕሮጀክት እስከ 30 በመቶ ድረስ የኢትዮጵያ መንግስት ገቢ እና ቁጠባ የሚሸፍነው ነው። ስለዚህ ይሄ ፕሮጀክት በሚታይበት ጊዜ ለተቀመጠ ሰማይ ቅርብ ነው እንዳይሆን በሚገባ መፈተሽ አለበት የሚል እምነት አለ። ፕሮጀክቶቹ አሁን የጀመርናቸው የፕሮጀክቶቹ የገንዘብ መጠን በሚታይበት ጊዜ ወደ መቶ ሀያ ቢሊዮን ብር ነው፣ ኮንትራት የገባ ነው። ከዚህ ውስጥ ሰላሳ ቢሊዮን ብር በኢትዮጵያ መንግስት ገቢና በአገር ውስጥ ቁጠባ የተሸፈነ። ስለዚህ ሰላሳ ቢሊዮን ብር ጭምር በዚህ ፕሮጀክት ውስጥ በአገር ውስጥ ቁጠባና ገቢ የተሸፈነ ትልቅ ፕሮጀክት እንደሆነ ካለን ሜጋ ፕሮጀክቶች ውስጥ ትልቁ ይኸው እንደሆነ የሕዳሴ ግድባችን እንኳ አራቱ ነጥብ ሁለት ቢሊዮን ዶላር ነው። ይሄኛው ግን 6.2 ቢሊዮን ዶላር መሆኑ ግንዛቤ ሊያዝ ይገባል። በአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን ሊገነቡ ከታቀዱት የባቡር መስመሮች ሌሎቹ ደግሞ የአዲስ አበባ በደሌና የአዲስ አበባ ወይጦ ሞያሌ መስመሮች መሆናቸውን አቶ ኃይለማርያም ጠቅሰዋል። እነዚህ መስመሮች ከሩሲያና ከብራዚል መንግስታት የብድር ቃል እየተገባላቸው መሆናቸውንና የኮንትራክተር መረጣና የዲዛይን ስራቸውን መጠናቀቁን አስታውቀዋል። በዓለም ላይ የተፈጠረው የኢኮኖሚ ሁኔታ መቀዛቀዝ ግን አገሮቹ ብድሩን በጊዜ እንዳይለቁ ማድረጉን አመልክተዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ሌሎች ፕሮጀክቶችንም ዳስሰዋል። በዚህም መሰረት በአምስት ዓመት ሊገነቡ ታቅደው ከነበሩት አስር የስኳር ፋብሪካዎች ሰባቱ በዚህ ዓመት እንደሚጠናቀቁ ነው የተናገሩት። የሚቀሩት ሶስቱም በሚቀጥለው ዓመት የመጀመሪያ አጋማሽ ይጠናቀቃሉ ብለዋል። የማኑፋክቸሪንግ ኢንዱስትሪ ዘርፍ በዚህ ዓመት 18 በመቶ እድገት ማስመዝገቡንም አቶ ኃይለማርያም አብራርተዋል። በአጠቃላይ በ2003 ዓ ም በተጀመረውና በያዝነው የ2007 ዓ ም መጨረሻ በሚጠናቀቀው የአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን አበረታች ውጤቶች መገኘታቸውን ጠቅላይ ሚኒስትሩ አብራርተዋል። ባለሁለት አሀዝ እድገት መመዝገቡን በመግለጽ የባለፉት አራት አመታት የእድገትና ትራንስፎርሜሽን እቅዳችን አፈጻጸምና ከዚሁ ጋር ተያይዞ ያለው የእድገት መጣኔ በተመለከተ በሪፖርቱ ላይ በግልጽ ለማስቀመጥ ተሞክሯል። በዚህ ሂደት ውስጥ የአራት አመቱ እድገታችን ሁለት አሀዝ ያለው እድገት እንደሆነና የአስር ነጥብ አንድ በመቶ አማካይ አመታዊ እድገት ማስመዝገባችን በሪፖርቱ ላይ በግልጽ ተቀምጧል። ለዚህም ወሳኙ የሆኑ ዘርፎችም እንደዚሁ ተቀምጠዋል። ግብርና ዋናውን እና ትልቁን ድርሻ ተጫወቷል ከዛ ቀጥሎ የአገልግሎት ዘርፍ የራሱን ከፍተኛ ድርሻ እንደተጫወተ በሪፖርቱ ላይ ተመልክቷል። ስለዚህ በኢኮኖሚ እድገቱ ላይ የሁለት ስድስትንም ጨምሮ አስር ነጥብ አንድ በመቶ ማደጋችን በግልጽ የተቀመጠ፣ እንደዚሁም ደግሞ የሁለት ሺህ ስድስት ደግሞ አስር ነጥብ ሶስት በመቶ በአማካይ አድጋዊ አመታዊ እድገት ማስመዝገቡንም አስቀምጠናል። መንግስታችን ይህ ስራ የአፍሪካ አጠቃላይ አማካይ እድገት አምስት በመቶ ባለበት ከአፍሪካ አማካይ እድገት እጥፍ የሆነ እድገት ማስመዝገብ በየትኛውም መስፈርት በሚለካበት ጊዜ ፈጣን እድገትና ይሄ ፈጣን እድገት ደግሞ ተጠናክሮ እንዲቀጥል ማድረግ ይገባል የሚል እምነት አስቀምጠናል። በዚህ አመት መጨረሻ የሚጠናቀቀው የእድገትና ትራንስፎርሜሽን እቅድ ቁጥር አንድ ሲሆን ቁጥር ሁለት የአምስት አመት እቅድ በሚቀጥለው አመት ተግባራዊ መሆን ይጀምራል። እንደ መንግስት አባባል ሶስተኛው የእድገትና ትራንስፎርሜሽን እቅድም ከስድስት ዓመታት በኋላ ተጀምሮ የዛሬ አስራ አንድ ዓመት ይጠናቀቃል። ያኔ ኢትዮጵያ መካከለኛ ገቢ ካላቸው አገሮች ተርታ እንደምትሰለፍም መሪዎቿ እየተናገሩ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሰው ልጅ ሰላም ለማምጣት ያለውን ብቃት ከይሲ ከሆነው የአይሲል ማለት እስላማዊ መንግስት ነኝ ከሚሉት አሸባሪዎች ተግባር ጋር ሊወዳደር አይችልም። ሶሪያና ኢራቅ ውስጥ አይሲል በሚቆጣጠራቸው ቦታዎች ሕዝቡን በተለይም ሴቶችንና ልጃገረዶችን ያሰቃያል። ይህም ለጋራ ስምዕና የሚሰሩትና ሊያፈርሱት በሚፈልጉት ወገኖች መካከል ያለውን ትልቅ ልዩነት ቁልጭ አድርጎ ያሳያል። የኖቤል ሽልማት ኮሚቴ ሁለት ቆራጥ ታጋዮች የ17 ዓመት ዕድሜ ፓኪስታናዊት መላላ ዩሱፍ ዛይ እና የ60 ዓመት ዕድሜው ህንዳዊ ካይላሽ ሳቲያርቲ የዚህ ዓመቱን የኖቤል ሽልማት በአንድነት እንደሚያገኙ አስታውቋል። መላላ ሴቶች ልጆች የትምህርት ዕድል እንዲያገኙ ሳታክት በመታገሏ ከሁለት ዓመታት በፊት ታሊባን ከፈጸመባት የግድያ ሙከራ ለመትረፍ ችላለች። ካይላሽ ሳቲያርቲ ደግሞ በባርነት ስራ ላይ የተሰማሩትን ለዕድሜ ያልደረሱ ልጆችን በማዳን የትምህርት ዕድል እንዲያገኙ ለማድረግ ዓላማ ለሦስት አስርተ ዓመታት ያህል ሲታገሉ ቆይተዋል። በብዙ ሺህ የሚቆጠሩ ሴትና ወንዶች ልጆችን ከብዝበዛና ከህገወጥ ዝውውር ለማትረፍ ችለዋል። ፕሬዚደንት ባራክ ኦባማ ሁለቱን የኖቤል ሽልማት ተረካቢዎችን እንኳን ደስ አላችሁ ባሉበት ወቅት ሁለቱም ተሸላሚዎች አደጋንና የማስፈራራት ተግባርን ተጋፍጠዋል፣ ሌሎችን ለማዳንና ለመጪው ትውልድ የተሻለ ዓለም እንዲኖር ለመጣር ሕይወታቸውን አደጋ ላይ ጥለዋል ሲሉ አሞግሰዋቸዋል። የእነዚህ ቆራጥ ጀግኖች ተግባር የአይሲል አሸባሪዎች ከይሲ ፍጻሜ ተጻራሪ ነው። እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን አማጽያን እነሱ በሚቆጣጠሯቸው ቦታዎች የሚኖሩትን ሴቶችንና ልጃገረዶችን ለማሰቃየት ሃይማኖታዊ መልእክትን ይጠቀማሉ። በብዙ መቶዎች የሚቆጠሩ የእስልምና እምነት መሪዎች እስላማዊ መንግስት ነኝ የሚለው ቡድን የእስልምና እምነትን ለዓላማው በሚጠቅም መልክ መበረዙን ተቃውመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባወጡት መግለጫ አሸባሪው ቡድን የሚፈጽመውን የአስገድዶ መድፈር ተግባር፣ በግዴታ የመዳር የ12 ዓመት ዕድሜ ልጆችን ሳይቀር በብዙ ሺህ የሚቆጠሩ የዚዲና ሌሎች የአናሳ ሕዝቦች ሴቶችንና ልጃገረዶችን የመሸጥ ተግባር አውግዘዋል። እስልምና ሃይማኖት እንዲህ አይነት ጸያፍ ተግባር እንዲፈጸም አይፈቅድም። እንዲህ አይነት ተግባር የሚፈጽሙት ግለሰቦች ሙሉ በሙሉ ተጠያቂ መሆን አለባቸው በማለት ጆን ኬሪ አስገንዝበዋል። የዚህ ዓመቱ የኖቤል ተሸላሚዎች ለእያንዳንዱ ሰው በተለይም ለጉዳት ለተጋለጡት ሁሉ ዋጋ በመስጠት ከለላ ሲሆኑላቸው አይሲል ግን የሰው ልጅ ክብርን ይረግጣል። እነዚህ ተግባራትም ሁለት የተለያዩ ጎዳናዎችን ይከተላሉ። ዩናይትድ ስቴትስ ለዘብተኛ ድምጾችንና ሰላምን ለመደገፍ የአይሲል ጽንፈኞች ንቅናቄዎችን ግን ለማሸነፍ ቆርጣ ተነስታለች በማለት የእለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። በፍተሻ ላይ ያለው የኢቦላ ቫይረስ መከላከያ ክትባት እንደ አውሮፓውያን አቆጣጠር እስከ መጪው ጥር ወር ባለው ጊዜ ውስጥ ስራ ላይ ሊውል እንደሚችል የዓለም ጤና ድርጅት አስታውቋል። የድርጅቱ ረዳት ዋና ዲሬክተር ዶክተር መሪ ፖል ኪኒ ዛሬ ጄኔቫ ላይ በሰጡት መግለጫ የመከላከያ ክትባቶች የሰው ላይ ፍተሻዎቹ በአውሮፓ በዩናይትድ ስቴትስና በአፍሪካ እየተካሄዱ ወይም ደግሞ ለማካሄድ የታቀዱም እንዳሉ አስረድተዋል። በፍተሻዎቹ ክትባቶቹ በሰው ላይ የሚያመጡት አደጋ እንደማይኖር ከተረጋገጠ በመጪው ጥር ወር ወደ ምዕራብ አፍሪቃ በብዙ አስር ሺዎች የሚቆጠሩ ክትባቶች ተወስደው ፍተሻው እዚያም እንደሚጀመር አብራርተዋል። በሌላ ዜና የኢቦላ ቫይረስ ወረርሽኝ ከበረታባቸው የምዕራብ አፍሪቃ ሀገሮች ከጊኒ ከላይቤሪያና ከሴራሊዮን ወዲህ ወደ ዩናይትድ ስቴትስ የሚገቡ መንገደኞች በሙሉ በተጠናከረ መንገድ ምርመራ ለማካሄድ በተዘጋጁት ወይም በሚካሄድባቸው በአምስቱ አውሮፕላን ጣቢያዎች በኩል ብቻ እንዲገቡ የሀገር ደህንነት ሆምላንድ ሴኩሪቲ ሚኒስቴር መመሪያ አውጥቷል ባለፈው ሚያዝያ በናይጄሪያ ጽንፈኞች የታገቱትን ከ200 በላይ ተማሪ ልጃገረዶች ለማስለቀቅ ዛሬ ይጀመራል ተብሎ የነበረው ድርድር አልተጀመረም። ይሁን እንጂ የናይጄሪያ መንግስትና ልጆቹን ያገተው ቦኮሃራም ቻድ ላይ ለሚያደርጉት ድርድር እየተሰናዱ ለመሆናቸው ጠቋሚ ፍንጮች አሉ ተብሏል። ክቡራትና ክቡራን አድማጮች የምሽቱ ስርጭታችን ወደ መጠናቀቁ ነው። ጥቂት ሰከንዶች ይቀሩናል። አንዳንድ አጠር አጠር ያሉ መረጃዎችን ደግሞ ላክል እኔ። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ18 ሳንቲም ተመንዝሯል። አንድ ዩሮ 25 ብር ከ68 ሳንቲም፣ አንድ ፓውንድ 32 ብር ከ52 የኢትዮጵያ ብር ተመንዝሯል። ከኢትዮጵያ ሜቴሮሎጂ ኤጀንሲ አሁን ማምሻውን ባገኘሁት መረጃ መሰረት ነገ ረቡዕ ጥቅምት 12 2007 ዓ ም አብዛኞቹ የኢትዮጵያ ክፍሎች ከፊል ዝናባማ አንዳንዶቹም ከፊል ደመናማና ብራ ይሆናሉ። በትንበያው መሰረት ሰመራ ሙሉ በሙሉ ፀሐያማ ይሆናል። የአዲስ አበባ ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሺየስ ይሆናል ተብሏል። አዲስ አበባም ከፊል ደመናማ ትሆናለች። የተከበራቸው አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የምራለን ቴሊ ላይም ባክ ነው፣ እንዲሁም መሀንዲሱ ከርቲስ ባይነም። እኛም በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን። ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።